ማህደር ዜና። የረጅም ዘመን የጦር ሜዳ ውጊያም የፖለቲካ ዲፕሎማሲ፣ ሀገር የመምራት ኃላፊነት፣ ዕድሜም ብዙ እንዳስተማራቸው የሚጠበቁት የህዝባዊ ወያኔ ሓርነት ትግራይ ህወሀት መሪዎች ጥንታዊ ታሪካዊቱን ግዛት መድረሻ አልቦ እየጋለቧት ነው። ሀቻምና፣ ይህኔ ከአዲሱ ጠቅላይ ሚኒስትር ጋር ብርጭቆ ለማጋጨት ከየሆቴል ቤተ መንግስቱ አዳራሾች ሲርመሰመሱ የነበሩት ከአስመራ፣ አውሮፓ፣ አሜሪካ ተንደርድረው አዲስ አበባ የገቡትም ተቃዋሚዎች አሁን ጠቅላይ ሚኒስትሩን ይተቹ ያወግዙም ይዘዋል። የህዝብ ተቃውሞ፣ የህወሀቶች የግዴታ ይሁንታ፣ የተቃዋሚዎች ግፊት ከትልቁ ስልጣን ያበቃቸው አብይ አህመድ ግን አክሊሉን እንጂ ሚካኤልን እንዳይደሉ እንደ መለስ እንጂ እንደ ኃይለ ማርያም እንደማይሹ እያስመሰከሩ ነው። በሚወዱት ህዝባቸው ትግል ከሚወዱት ፓርቲያቸው የተሰጣቸውን የሚወዱትን ስልጣን ለተጨማሪ ዘመን አራዘሙ እርምጃ ግልቢያ ውግዘቱ፣ ኢትዮጵያና ህዝቧን ወዴትና እንዴት ያጉዟቸው ይሆን ነው የከእንግዲሁ ጥያቄ። ቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ታማጆር ሹም ጀኔራል ሳሞራ ዩኑስ ባለፈው ሳምንት በሰጡት ቃለ መጠይቅ አርባ ሁለት ዓመታት እንደ ፖለቲከኛ የታገሉ፣ እንደ ሸማቂ የተዋጉ፣ እንደ ጦር አዛዥ ያዋጉ ለባለ አራት ኮኮብ ጀኔራልነት ማዕረግ ያበቃቸውንም ስልጣን የለቀቁት ተመልሰው ለመያዝ አይደለም። እንደ ጄኔራሉ ሁሉ በዘመናዊቱ ኢትዮጵያ የሕዝባዊ ወያኔ ሐርነት ትግራይ ህወሀት መሪዎችን ያክል በጦር ሜዳ ውጊያ በሪኢተ ዓለም ሙግት ሀገር በመምራት ኃላፊነት ዲፕሎማሲ በእድሜም ጭምር የበሰለ ወይም በሳል ተብሎ የሚገመት ፖለቲከኛ ማግኘት በእርግጥ ሲበዛ ከባድ ነው። ከአርባ ዓመት በላይ የበሰሉት የህወሀት መሪዎች ራሳቸው ለመለመሉ፣ ላስተማሩ፣ ለሾሙ ለሸለሟቸው ተከታያቸው የቀድሞ ብንለው ጥሩ ነው። የዛሬ ሁለት ዓመት ግድም የአራት ኪሎ ቤተ መንግስትን ሲያስረክቡም ጀነራሉ በቀደም እንዳሉት ተመልሰው ለመግባት አስበው ነው ብሎ ያሰበ በእርግጥ አልነበረም። ከመጋቢት 2010 ጀምሮ ቀስ በቀስ መቀሌ ላይ የከተሙት የህወሀት መሪዎች ግን ከፌዴራሉ መንግስት ጋር የገጠሙት እሰጥ አገባ ለዘመናት የዳበረ ልምድ፣ ብስለት፣ አርቆ ሀሳቢነት፣ የእድሜ አንቱታን ሳይሆን የለቀቁትን ቤተ መንግስት መልሰው ለመቆጣጠር ያለሙ ወይም በ1960ዎቹ ማብቂያ ጫካ ሲገቡ በነበሩበት እሳቤ የሚነዱ መምሰሉ ነው ቀቢጸ ተስፋው። የህወሀት መሪዎች የድርድር ውይይታቸው ውጤት ምንም ሆነ ምን፣ ነፃ አውጪ በነበሩበት ዘመን ደም ከተቃቧቸው ከኢህአፓም፣ ከኢዲዩ፣ ከኢህዴን፣ ከኦነግ ወይም ከሌሎች አቻዎቻቸው ጋር መደራድራቸውን የትግል ገድል ታሪካቸው አካል አድርገው የማይተረኩበት ጊዜ የለም። ፋሽስት ከሚሉት ደርግ ጋር ሳይቀር መደራድራቸውንም እናውቃለን። ስልጣን ከያዙ በኋላ መቶ ሺዎችን በማገዱበት ጦርነት መሀልና ማግስት ከሻቢያ መሪዎች ጋር ከዋጋዱጉ እስከ አልጀርስ እየተመላለሱ ተነጋግረዋል። ዛሬ ራሳቸው ካሳደጉ፣ ከኮተኮቱ፣ ካሰለጠኑ ወይም ካሰየጠኗቸው ጋር ለመደራደር የህዝብ ጥሪን፣ የቀሳውስት ሸሆች ተማጽኖን፣ የዲፕሎማቶችን ምክር ምልጃ አሻፈረኝ ብለው የሚገዙትን ክልል ህዝብ ለብቻው የሚያሮጡበት ምክንያት በእርግጥ ከግራም በላይ ግራ ነው። የህወሀት ማዕከላዊ ኮሚቴ በቅርቡ ባወጣው መግለጫ የፌዴራሉ መንግስት መሪዎች ግልገል አምባገነን በማለት አውግዟቸዋል። የፌዴሬሽን ምክር ቤት አፈ ጉባኤነታቸውን ስልጣን ባለፈው ሳምንት የለቀቁት የህወሀት ስራ አስፈጻሚ ኮሚቴ አባል ወይዘሮ ኸይርያ ኢብራሂምም አምባገነናዊ ስርዓት እየተመሰረተ ነው ያሉት አምባገነናዊ መንግስት የሚያመራ የህገ መንግስት ትርጉም ለማስወሰን በፌዴሬሽን ምክር ቤት አፈ ጉባኤነት ሁኜ መምራት አልፈልግም፣ አልተባበርም፣ አልፈጽምም። የትግራይ ምክር ቤት የፌዴራሉ መንግስት ምክር ቤቶችን ውሳኔ በመቃረን በትግራይ ክልል ከመስከረም በፊት ምርጫ ለማድረግ ወስኗል። የምርጫው ሂደት፣ ያፈጻጸሙ እንዴትነት፣ ያስመራጩ ድርጅት ማንነት ገና ብዙ ያነጋግራል። የህወሀት መሪዎች በተደጋጋሚ እንዳሉት የተናጠል ምርጫ የጠሩት ህገ መንግስቱን ለማስከበር ነው። ህወሀቶች የወሰኑና ሊያደርጉ ያቀዱት ራሱ ህገ መንግስቱን የሚያከብር መሆን አለመሆኑ ማጠያየቁን ጅንቆቅልሹ በኪል ብሪታንያ ዩኒቨርሲቲ የህግ መምህር ዶክተር አወል ቃሲም እንዲህ ይላሉ ክልሎች ምርጫ የማሰናዳት ስልጣን ስላሌላቸው በህገ መንግስቱ ይህ ስልጣን የተሰጠው ለምርጫ ቦርድ ስለሆነ፣ በተለይም የኢንዲፔንደንስ ጉዳይ ትልቅ ጥያቄ ስለሚያስነሳ ከህገ መንግስቱ ጋር በማይጣጣም ሁኔታ ክልሎች በራሳቸው ምርጫ የሚያደርጉ ከሆነ የነዛ እንደራሴዎች ህገ መንግስታዊነት ትልቅ ጥያቄ ያስነሳል ማለት ነው። የትግራይና የፌዴራሉ መንግስት ገዢዎች የተካረረ ሽኩቻ፣ የፕሮፓጋንዳ ጦርነትና ዘመቻ፣ የህገ መንግስት መጣስ መከበር ብቻ አይመስልም። ከመነሻችን እንዳልነው በአንድ ቆጥ ሁለት አውራ የመሆን ትግል አባዜ አሊያም የጥቅም ግጭት እንጂ። ዶክተር አወል እንደሚሉት መቀሌና አዲስ አበቦች የጋመውን ፖለቲካዊ ትኩሳት ካላቀዘቀዙት ውጤቱ ለማንም አይበጅም። አይ ቲንክ በፌዴራል መንግስቱና በትግራይ ክልል መካከል የሚደረገው ፖለቲካዊ አለመግባባት ህገ መንግስታዊ ዳይሜንሽን እያያዘ እየመጣ ነው እና አይንክ ይህንን ቴንሽን ማርገብ ያስፈልጋል። በህገ መንግስቱ ደረጃ ብቻ ተከራክሮ ይህንን ነገር መፍታት አይቻልም። ቴምፕሬቸሩን ትንሽ መቀነስ ይቻል ጥሩ ነገር ነው። መገቢት መጋቢት 1991 የኢትዮጵያ ጦር ባድመን ከኤርትራ ጠላቱ የማስለቀቁን ድል ለኢትዮጵያውያን የሚያበስራውን መግለጫ አንብቤ ከስቱዲዮ ስወጣ የዚያን ቀን እዚያው ኢትዮጵያ ራዲዮ ቅጥር ግቢ ከነበሩ ሁለት የኢህአዴግ መካከለኛ ባለስልጣናት ጋር ላፍታ የመነጋገር እድል አግኝቼ ነበረ። በድል ብስራት ወሬው መሀል ኢህአዴግን ከሚቃወመው ህዝብ የአብዛኛው የተቃውሞ ምክንያት ኢህአዴግ ኤርትራን አስገንጥሏል በሚል እሳቤ እንደሆነ፣ ጦርነቱ ሲፈነዳ ግን ኢትዮጵያውያን ከኢህአዴግ ጎን መሰለፋቸውን ድሉም የህዝብ ርብርብ ውጤት መሆኑን እንደ አቅሚቲ ጠቃቅሼ ኢህአዴግ የኢትዮጵያን ህዝብ መካስ ከህዝቡ ጋር መታረቅም አለበት አይነት ሀሳብ ሰጠሁ። በድፍረቴ ወይም በየዋህነቴ የተደመመ የሚመስለው አንዱ ሹም መንግስቱ ኃይለማርያም እኮ አምባገነን የሆነው ከሶማሊያው ጦርነት ድል በኋላ ነው፣ አለኝ። መሪዎች የሚያስራቸው የፓርቲ ዲሲፕሊን ወይም መርህ ከሌለ እያለ ቀጠለ። ህዝቡን ከጎናችን ያሰለፍነው እኛ፣ ድሉም ያመራር ችሎታችን ውጤት ነው ሊሉ ምናልባትም አምባገነን ይሆኑም ይሆናል እያለ ተስፋዬን ደፍጥጦ በስጋቱ አሰጋኝ። አላበለም። ብዙም ሳንቆይ በየራሳችን ምክንያት እኔም ሀገሬን፣ እሱም ስልጣኑን ለቀቀ ወይም ተባረረ። ያሰጋኝ ስጋቱ እውን መሆኑን ከያለንበት ማረጋገጥ ግን አልገደደንም። ዘንድሮ ሀያ አንድ ዓመቱ የህወሓት መሪዎች ያኔ ጦር ሜዳ ያዘመቱትን ወታደር በሀያ አንደኛ ዓመታቸው ዘንድሮ በግልገል አምባገነንነት እየወነጀሏቸው ነው። ፈረንሳዩ የፖለቲካ ተንታኝ ረኔ ላፎር የመቀሌዎች የግልገል አምባገነንነት ውግዘት ከመሰማቱ ከወር ግድም በፊት ባሳተመው መጣጥፉ ጠቅላይ ሚኒስትሩ ጠንካራ ሰው የመሆን ፍላጎታቸውን ደብቀው አያውቁም ይላል። ስትሮንግማን ጠቅላይ ሚኒስትሩ በአዲስ መልክ ያደራጁት ፓርቲ የሚቆጣጠረው የፌዴሬሽን ምክር ቤት የኮሮና ተህዋሲ ስርጭትን ምክንያት አድርጎ የምርጫውን ጊዜ የጠቅላይ ሚኒስትሩን መንግስት የየምክር ቤቶች ስልጣንንም ማራዘሙን ብዙ የፖለቲካ ተቃዋሚዎች ተቃውመውታል። አብሮነት ለኢትዮጵያ ፌዴራዊ አንድነት ፓርቲ የፌዴሬሽን ምክር ቤት ውሳኔን የሁለት ዓመቱ የለውጥ ሂደት መክሸፉ የመጨረሻ ማህተም ብሎታል። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት ሙሉጌታ አበበም የፌዴሬሽን ምክር ቤቱን ውሳኔ ተቃውመውታል። መተማመን፣ መነጋገር ያስፈልግ ነበር፣ ይሄ አልሆነም። በእኛ በኩል የሚታየን ክፍተት በመንግስት ይሄ ክፍተት አለ ብለን እናምናለን። የነጻነትና የእኩልነት ፓርቲ ሊቀመንበር አብዱቃድር አደምም ለተቃውሟቸው ከሰጧቸው ምክንያቶች አንዱ ሂደቱ ተቃዋሚ ፖለቲከኞችን አላሳተፈም የሚል ነው። ሌላው የኮሮና ተዋሲ ስጋት አለመሆኑን የሚወስነው ወገን ስልጣኑን አጓጉል ሊያራዝምበት ይችላል የሚል ከምክንያትም ያለፈ ስጋት ነው። መቼ ቆመ አልቆመ የሚለውን የሚወስኑ አካል ማን ነው የሚለው፣ ለአቢዩዝ ሊደረግ የሚችልበት እድል አለው። ከሚገባው በላይ ስልጣኑን የማራዘም እድል ሊሰጥ ይችላል የሚል ስጋት አለን። ብሎገር በፍቃዱ ኃይሉ ከውንጀላ ውግዘት፣ ቅሬታው ይልቅ ስጋቱን ከስጋቱን በላይ የላፎርን ግምት የሚጋራ ነው የመሰለው። ማንኛውም ስልጣኑ ያልተገደበ ግለሰብ ወደ አምባገነንነት ማምራቱ አይቀርም። ጠቅላይ ሚኒስትር አብይ አህመድም ከዚህ በፊትም በምናየው እንትናቸው ይሄ የስትሮንግ ማን አይነት አንድ መሪ አይነት ባህሪ ያላቸው ሰው ናቸው። ስለዚህ ስልጣናቸው የማይገደብ ከሆነ ቁጥጥርና ሚዛን ከሌለው አምባገነን የማይሆኑበት ምክንያት የለም። ይሄም አንዱ ሌላ እድል የሚሰጥ ነገር ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባሰራጩት መግለጫ ከተቃዋሚዎች ጋር ለመደራደር ዝግጁ መሆናቸውን አስታውቀዋል። ይሁንና የሚሹትን ካስወሰኑ በኋላ ያቀረቡት ጥሪ የተቀናቃኞቻቸውን ውንጀላ፣ ውግዘት፣ ቅሬታና ስጋት ወይም የፖለቲካ ተንታኞችን ጥርጣሬ የሚያስወግድ አይነት አይደለም። እንዲያውም የፌዴሬሽኑ ምክር ቤት ውሳኔን የመንግስታቸው የዲሞክራሲያዊነት ማረጋገጫ የማድረጋቸው ምክንያት ጥሪውን ከአንገት የመነጨ አጃቢ እንጂ ካንጀት የሆነ ምክንያት አላስመሰለውም። ለገጠመን ህገ መንግስታዊ ጥያቄ ምላሽ ለመስጠት ያሉንን ተቋማት ያሉንን ህግጋትና ያሉንን ባለሙያዎች በአግባቡ እንድንጠቀም ከዚህ ቀደም ባልታየ መልኩ በር የከፈተ ሂደት ሲሆን የሀገራችን ዴሞክራሲ ራሱን በራሱ እያጎለበተ ለመሄድ የሚችል መሆኑን በግልጽ አመላክቷል። ጠቅላይ ሚኒስትሩ የዲሞክራሲያዊነት ማረጋገጫ ያደረጉትን የፌዴሬሽን ምክር ቤት ውሳኔና የህግ አተረጓጎምን የህግ ፕሮፌሰር ዶክተር አወል ቃሲም አሎ አሳሳቢ ነው የሚሉት። የተተረጎመበት ሁኔታ በጣም አሳሳቢ ሆኖ ነው ያገኘሁት። ህገ መንግስቱ አቀራረጹ በምታይበት ጊዜ ህገ መንግስታዊነትን ማዕከል ያደረገ ነው። ህገ መንግስታዊነት ደግሞ በመሰረቱ የመንግስት ስልጣን የተገደበ መሆኑን የመንግስት ስልጣን የሚያዘው ነፃና ገለልተኛ በሆነ ቀጥተኛ ምርጫ በሆነ መልኩ እንደሆነ ነው የሚያስቀምጠው። መነሻው እሱ ነው። አሁን ህገ መንግስቱ የተረሰበበት ሁኔታ ይህንን የህገ መንግስታዊነትን ማዕከላዊ ሳያደርግ መንግስት ራሱ በሚወስንበት ጊዜ ምርጫ ማድረግ የሚችልበትን ሁኔታ ነው ነው የፌዴሬሽን ምክር ቤት ራሱ የፖለቲካ ተቋም ነው። ለፖለቲካ ተቋም የህገ መንግስትን የመተርጎም ስልጣን መሰጠቱ እንግዲህ እሱ ብዙ የሚያከራክሩ ነገሮችም አሉት። ህገ መንግስቱን ዲዛይን ስታይ ይሆናል ይሰራል የምትልበትም ሁኔታ አለ። በአልቲሜትሊ አሁን ባለው ሁኔታ አንድ ፓርቲ ነው ሁሉም ደረጃ ያለው የህገ መንግስት አጣሪ ጉባኤ የተባለው አካል የሚያቀርበው ሀሳብ አትሊስት የመንግስትን የምርጫ ጊዜን የመወሰንን አቅም መገደብ መቻል ነበረበት። የተቃውሞ ትችት፣ ወቀሳ፣ ወደ አምባገነንነት የመጓዙ ስጋትም ውሳኔው የመንግስትን ስልጣን አለመገደቡ ነው። የኮሮና ተዋሲ ስርጭትም የሚቆምበት ጊዜን የሚያውቅ የለም። የፌዴሬሽን ምክር ቤት የማይታወቀውን ከሚታወቀው ጋር አለማጣጣሙን ዶክተር አወል አሳዛኝ ብለው፣ አሁን የኮቪድ ወረርሽኝ በምን ጊዜ ያቆማል የሚለውን ማናችንም ማወቅ አንችልም። ሳይንቲስቶቹ ደብች እያለ ያለው ይሄ ነገር ለተወሰኑ ዓመታት አብሯችን ሊቆይ ይችላል ነው እያለ ያለው። ይሄ በሚሆንበት ጊዜ አትሊስት በህዝቡ የመምረጥና በተመረጠ መንግስት የመመራት ፍላጎትንና ከኢመርጀንሲው ጋር ተያይዘው ያሉትን ኢንትረስቶች ባላንስ የማድረግ የፕሮፖርሽናሊቲ ስራ መስራት መቻል ነበረበት። አንፎርት ያን አድርገን በጣም ያሳስ ነው። የሮማ ቄሳሮች ጠላታቸውን ባስገበሩ ቁጥር በየአደባባው የገድል ድላቸውን ታላቅነት የጀግንነታቸውን ወደር የለሽነት የሚያወድሰውን ህዝባቸውን በሰረገላ እየተዘዋወሩ ይመለከቱ ነበር አሉ የሚያውቁ። ብዙዎቹ ቄሳሮች በየሰረገላቸው ከሚያስከትሏቸው አጃቢዎች ቢያንስ አንዱ በእድሜና እውቀት የበሰለ አዛውንት አማካሪ ነው። አማካሪው ስሜት የፈነቀለው ህዝብ ለቄሳሩ ከሚያዥጎደጉደው ሙገሳ፣ አድናቆት ይልቅ በቄሳሩ ጠላቶች ላይ የሚያወርደውን ስድብ፣ እርግማን እያዳመጠ ለቄሳሩ በጆሮው እርስዎም ጥሩ ካልሆኑ ነገ ይህ እርግማን ያስታውሳቸዋል፣ አሊያም ይመክራቸዋል ይላሉ። ጠቅላይ ሚኒስትር አብይ እንደ ቂሳሮቹ በሳል መካሪ፣ እንደነመለስ ጠንካራ የፖለቲካ መርህ ወይም ዲሲፕሊን ይኑር አይኑራቸው አናውቅም። የበሳሎችን ምክር፣ የፓርቲ መርህን መጣስ አለመጣሳቸውም አልተረጋገጠም። መንግስታቸው የሚመራበት ህግ ግን አለ። ስልጣን በያዙበት ሰሞን የገቡት ቃል የአብዛኛውን ኢትዮጵያዊ ድጋፍ፣ ሰላም ለማስፈን የጀመሩት ጥረት ለኖቤል ታላቅ ሽልማት ያደረሰ ዓለም አቀፍ ይሁንታ ማግኘቱም ሀቅ ነው፣ ጥሩም ጭምር ጥሩ ሀቅ። ቀዳሚዎቻቸው ወደ ተጓዙበት ቁልቁለት እንዳይገፋቸው ነው ጥርጣሬ፣ ስጋት፣ ፍርሃቱ። ነጋሽ መሐመድ ነኝ። ቸር ያሰማል።